SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን ቻይና የአንድ አውስትራሊያዊ ወታደር ሐሰተኛ ምስል በማሰራጨቷ ኀፍረት ሊሰማት ይገባል አሉ የደቡብ ሱዳን አምባሳደር ከአዲስ አበባ ተሰናበቱ የሚለው ሐሰት መሆኑን የኢትዮጵያ መንግሥት አስታወቀ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ቻይና የአንድ አውስትራሊያዊ ወታደር ሐሰተኛ ምስልን በኦንላይን በማሰራጨቷ ታፍሪ እንደሚገባት ተናገሩ። አንድ አውስትራሊያዊ ወታደር አንድ ሕፃን ልጅን በስለት ሲያስፈራራ የሚያሳየውን ምስል ለእይታ ያበቁት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጆ ሊ ቻንግ ናቸው። አቶ ሞሪሰን ቻይና ይቅርታ እንድትጠይቅና ፎቶግራፉንም እንድታነሳ ስለ መጠየቃቸው ሲናገሩ ይህ ፍጹም አሳፋሪና በማናቸውም መስፈርት ይሁንታን የሚላበስ አይደለም። የቻይና መንግሥት ምስሉን በማቅረቡ ሙሉ በሙሉ ሐፍረት ሊሰማው ይገባል። በዓለም ዓይን የሚያኮሰምናቸው ነው። ይህ ሐሰተኛ ምስል ከመቶ ዓመታት በላይ በመከላከያ ሰራዊታችንን የመከላከያ ሰራዊታችንን የደንብ ልብስ ለብሰው ላገለገሉት ወንድና ሴት አባላት አስከፊ ዘለፋ ነው ብለዋል። የኢትዮጵያ መንግሥት በአዲስ አበባ የሚገኘውን የደቡብ ሱዳን አምባሳደር ወደ አገሩ ሸኘ የሚለው የሐሰት መረጃ መሆኑን የአስቸኳይ ጊዜ አዋጅ መረጃ ማጣሪያ አስታወቀ። የመረጃ ማጣሪያው መረጃው ከእውነት የራቀ ነው ብሎ የሐሰት ፕሮፓጋንዳው በህወሓት የተቀነባበረ ነው ብሏል። ሐሰተኛ የተባለው መረጃ መነሻ የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ጁባ ደቡብ ሱዳን ገብተዋል፣ ከግብፅ ፕሬዚደንት አልሲሲ ጋርም ተገናኝተዋል በሚል ሳቢያ ኢትዮጵያ የደቡብ ሱዳንን አምባሳደር ከአዲስ አበባ እንዳባረረች በአንድ የሱዳን ጋዜጣ መገለጡ ነው። ሆኖም የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ይህን አስመልክቶ ዝርዝር ማረሚያ አልሰጠም። የኒውዚላንድ ሥራ ደህንነት ባለፈው ዓመት ዲሴምበር በነጭ እሳተ ገሞራ ፍንዳታ ሳቢያ ሰዎች ለልፈተ ሕይወት በመዳረጋቸው 13 ተከሳሾች ላይ ክስን መስርቷል። በአደጋው 22 ሰዎች ሕይወታቸውን ያጡ ሲሆን አስራ አራቱ አውስትራሊያውያን ናቸው። አስር ተከሳሾች የአንድ ነጥብ አራት ሚሊዮን የአውስትራሊያን ዶላርስ መቀጮ የሚያገኛቸው ይሆናል። የኒውዚላንድ ሥራ ደህንነት ዋና ሥራ አስፈጻሚ ፊል ፓርክስ በኒውዚላንድ ሕግ መሠረት የተከሳሾችን ስም መጥቀስ እንደማይቻል ገልጠዋል። ተከሳሾቹ በዲሴምበር አስራ አምስት ኦክላንድ በሚገኝ ፍርድ ቤት ይቀርባሉ። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 27 ኢትዮጵያ ብር ከ64 ሳንቲም ይዘረዘራል። ቀጥለን የነጋውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ ያሰማልን። ፐርስ በአብዛኛው ፀሐያማ ይሆናል። ዝቅተኛ 9፣ ከፍተኛ 24። አደላይድ ከፍ ያበራል። ዝቅተኛ 17 ከፍተኛ 21። ሜልበርን ያካፋል። ዝቅተኛ 19 ከፍተኛ 27። ሆባርት ደመና ይቋጥራል። ዝቅተኛ 15 ከፍተኛ 26። ካምብራ ነጎድጓዳማ ሊሆን ይችላል። ዝቅተኛ 12 ከፍተኛ 35። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 19 ከፍተኛ 29። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 23 ከፍተኛ 32። ዳርዊን ብራ ብራ ይሆናል። ዝቅተኛ 26 ከፍተኛ 33 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን ቻይና የአንድ አውስትራሊያዊ ወታደር ሐሰተኛ ምስል በማሰራጨቷ ኀፍረት ሊሰማት ይገባል አሉ። ኀፍረት ሊሰማት ይገባል አሉ። የደቡብ ሱዳን አምባሳደር ከአዲስ አበባ ተሰናበቱ፣ የሚለው ሐሰት መሆኑን የኢትዮጵያ መንግሥት አስታወቀ፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ ፖ